በሶማሊያ የአማጽያኑ ቡድን አሸባብ በስምንትና አስራ አምስት አመት መካከል ያሉ ህጻናትን ለመመልመያ ልጆቻችሁን ስጡን ወይም የሚከተለውን ጥቃት ተጋፈጡ የሚል የማስፈራሪያ አነጋገር ይጠቀማል። ይህን ያለው ባለፉት ጥቂት ጊዜያት ወንዶችና ሴቶች ልጆቻቸውን ለውጊያ ስልጠናና ለፖለቲካ ፕሮፓጋንዳ ትምህርት እንዲሰጡ አሸባብ ጠይቆናል እያሉ ቤተሰቦችንና በአካባቢው የሚገኙ አንዳንድ መምህራንን ያነጋገረው የመብት ተሟጋቹ ድርጅት ሁመን ራይትስ ዎች ነው። ድርጅቱ ካነጋገራቸው መካከል በሰሜን ምዕራብ ሞቃዲሾ በቦርሃካባ ቀበሌ የሚኖሩ አንድ መምህር እንዳሉት የአሸባብ ሚሊሻዎች ለዚሁ ዓላማቸው ማሳኪያ ወደየ ትምህርት ቤቶች ይሄዳሉ። ሚሊሻዎቹ መምህራኑን ከክፍል አስወጥተው በአንድ ቢሮ ውስጥ ይቆልፉባቸዋል። ከዚያ ወደ መማሪያ ክፍሉ ይመለሱና የሚፈልጓቸውን ህጻናት ተማሪዎች መርጠው ይወስዳሉ። መምህራኑ ሚሊሻዎቹ ሰዎቹ ህጻናቱን ወዴት እንደሚወስዷቸው ሲጠይቁም ለቅዱስ ጦርነት በማለት ይመልሱላቸዋል። አንዳንድ ምሁራን እንዳሉት ደግሞ አትጠይቁ ወይም እንተኩስባቸዋለን ይሏቸዋል። ሂውማን ራይትስ ዎች እንደሚለው ታጣቂው ቡድን በሚቆጣጠራቸው አካባቢዎች እንደ ጎርጎሪዮሳውያኑ የዘመን ቀመር ከ2015 ዓ ም ወዲህ ብዙ የሃይማኖት ትምህርት ቤቶችን ከፍቷል። በሌሎች ትምህርት ቤት የሚያስተምሩትንም መምህራን የቡድኑን የትምህርት ስርዓት እንዲከተሉ ግፊት አሳርፏል። በቡር ሀካባ ቀበሌ ከሁለት ትምህርት ቤቶች ባለፈው ዓመት ቢያንስ ሀምሳ ወንዶችና ሴቶች ህጻናት ቡሎ ፉላይ ወደተባለ መንደር በግዳጅ ተወስደዋል። በአንድ ሌላ ትምህርት ቤት ደግሞ ተማሪዎቹን ለአሸባብ ለመስጠት ፈቃደኛ እያልሆነ አንድ መምህር ከሚሊሻዎቹ ዛቻ እንደደረሰበት የአካባቢው ነዋሪዎች ገልጸዋል። የሁማን ራይትስ ዎች የሕፃናት መብት ተመልካች ክፍል ዋና ኃላፊ ዛማ ኔፍ ይህ አካሄድ እንዳሳሰባቸው አስታውቀዋል። ባለፉት ሁለት ዓመታት በአሸባብ የታገቱት ሕፃናት ቁጥር በጣም በጉልህ ጨምሯል። ሕፃናት ከትምህርት ቤታቸው ከቤታቸውና ከሰፈራቸው ተወስደዋል። የትኛውም ቦታ አስተማማኝ አይደለም። አሸባብ ሕፃናቱን በተዋጊነት እንዲያገለግሉ ያስገድዳል። ይህ መጥፎ ዕጣ እንዳይደርስባቸው እያሉ በመቶዎች የሚቆጠሩ የሶማሊያ ሕፃናት ቤታቸውን እየለቀቁ መሸሻቸውን ሂዩማን ራይትስ ዎች አመልክቷል። በዚህም የተነሳ የሶማሊያ መንግስትና የተባበሩት መንግስታት የህፃናትን መርጃ ድርጅት ዩኒሴፍ የህፃናቱን ደህንነት ለማረጋገጥ እንዲሰሩ የሂዩማን ራይትስ ዎች ከፍተኛ ተመራማሪ ሌቲሻ ባደር ተማጽነዋል። እርግጥ በመጀመሪያ ደረጃ የምናቀርበው ሀሳብ አሸባብ ምልመላውን እንዲያቆም፣ ለውጊያ ተግባር የሚጠቀምባቸውን ህጻናት እንዲለቅ ነው የምንጠይቀው። ከዚሁ ጎን ለጎንም የሶማሊያ መንግስትና ዓለም አቀፉ ተዋናዮች የአሸባብን ምልመላ ለመሸሽ ሲሉ የተፈናቀሉት ህጻናት ከለላ የሚያገኙበትንና ትምህርት የሚከታተሉበትን ሁኔታ እንዲያረጋግጡ እንጠይቃለን። ከዚህ በተጨማሪ ግን የሶማሊያ ጦር ኃይላት ሆኑ ሌሎች በአሸባብ የምልመላ ዘመቻ አንጻር እርምጃ በመውሰድ ተግባራቸውን በሚያከናውንበት ቦታ ሁሉ አስፈላጊውን ከለላ መስጠት ይኖርባቸዋል።